በኢትዮጵያውያን መካከል እየታየ ያለውን ያለመተማመን ስጋትና የጥርጣሬ መንፈስ አስወግዶ ሰላምና የሕዝብን አብሮነት ቀድሞ ወደ ነበረበት ለመመለስ የሰላም ግንባታ ስራ እየተሠራ ነው ሲል የኢትዮጵያ የሰላም ሚኒስቴር አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከተባበሩት መንግስታት የልማት ድርጅት ወይም የልማት ፕሮግራም ዩኤንዲፒ ጋር በመተባበር የብሔርና የሃይማኖት ብዝሃነትን በአግባቡ ለማስተዳደር የሃይማኖት መሪዎችና የህብረተሰቡ ሚና በሚል ርዕስ የተዘጋጀ የሰላም ጉባኤ በአዋሳ ከተማ በመካሄድ ላይ ነው። ዮናታን ዘብዴዮስ ዝርዝሩን ይዟል። በኢትዮጵያ የሰላም ሚኒስቴር ስር የሃይማኖትና የእምነት ጉዳዮች ዲሬክተር አቶ ሀልፎም አባይ በማህበረሰቡ ክፍሎች መካከል የሚፈጠሩ አለመግባባትና ግጭቶች ለአንድና ለመጨረሻ ጊዜ እልባት እንዲያገኙ በችግሮቹ ዙሪያ በግልጽ መነጋገርና በሀሳብ መሞገት እንጂ ግጭትና ጥላቻ የዘመኑን አስተሳሰብ አይመጥንም ብሏል። ከቅርብ ጊዜ ወዲህ በኢትዮጵያ መካከል እየታየ ያለው የአለመተማመን የስጋትና የጥርጣሬ መንፈስ ተወግዶ የህዝብ ለህዝብ ግንኙነት በማጠናከር ሰላማችንና በእውነታችንን ቀድሞ ወደ ነበረው ሁኔታ እንዲመለስ ተከታታይ የሰላም ግንባታ ስራ መስራት ያስፈልገናል። ከዚህ ጥረት ጎን ለጎንም በህግና በፖለቲካ አሰራር ምላሽና ውሳኔ ሊሰጣቸው የሚገቡ ጉዳዮች በተመለከተ መንግስት በህዝብ ፍላጎት ላይ ተመስርቶ ምላሽ በመስጠት ላይ ነው። በጉባኤው የግጭትና የሞት መንስኤዎችን በማስወገድ የህብረተሰቡን ሰላም ለመጠበቅ የሃይማኖት መሪዎችና የአገር ሽማግሌዎች በተግባር ኃላፊነታቸውን የሚወጡበት ወቅት ላይ መደረሱንም ገልጸዋል። ሰላምን የሚገነቡ የእምነትና የባህል ተቋማት ያሏት አገር ብትሆንም በአንጻሩ ከቅርብ ጊዜ ወዲህ በኢትዮጵያውያን ወንድማማቾች መካከል መጥፎ ጠባሳን የሚጥሉና ያልተለመዱ የጥላቻ የግጭትና ያለመቻቻል አዝማሚያዎች ሲከሰቱ እናስተውላለን። ይህም ከኢትዮጵያ የባህላችንና ለዘመናት ከተገነባው የማህበራዊ ሴታችን ጋር በእጅጉ የሚቃረን ተግባር እንደሆነ ይታወቃል። ስለሆነም ግጭትና የግጭት መንስኤዎችን በመቀነስ ብሎም በማስወገድ የህብረተሰቡን ሰላም ለማስጠበቅ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ሁሉም የማህበረሰብ አካላትና መላ ህዝባችን ሀገራዊና የዜግነት ኃላፊነታችንን በተግባር የምንወጣበት ወሳኝ ወቅት ላይ እንደምንገኝ ለማስታወስም እወዳለሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንዳሉት ሃይማኖታዊ መሪዎችና እሴቶች መንፈሳዊ ህይወት ከመገንባት ባለፈ የሰው ልጆችን ማህበራዊ ግንኙነትና አብሮነትን በማጠናከር በሀገር ሰላምና ግንባታ ሂደት ውስጥ የላቀ ሚና ሊኖራቸው ይገባል። ብዝሃነትን በመቀበልና በማስተናገድ ሂደት ውስጥ የልዩነት ሀሳቦች አይነሱም፣ ወይንም የልዩነት ሀሳቦች እንዲነሱና እንዲንሸራሸሩ መፍቀድ የለብንም ማለት እንዳልሆነ ይታወቃል። በሰላም አብሮ መኖር የሚለው ጽንሰ ሀሳብ ትርጉም የሚኖረው በብዝሃነት ውስጥ ያሉ ልዩነቶችን በመከባበር፣ በመደማመጥ፣ በመተማመንና በፍቅር ለመፍታት የሚያስችል አመለካከትና አስተሳሰብን መገንባት ማለት እንደሆነም ጉባኤያችን ለማስገንዘብ ይወዳል። በሰላማዊነት፣ በመከባበር፣ በመደማመጥ፣ በአብሮነት፣ በፊት በይቅርታ በእርቅና በሌሎች ሃይማኖታዊ ሴቶች ላይ የተመሰረተ አስተሳሰብ ያለውን ማህበረሰብ መገንባት ለዘላቅና አስተማማኝ ሰላም ዋስትና እንደሆነም ተናግሯል። እነዚህን መልካም እሴቶች የሃይማኖት መሪዎች፣ ምእመናንና መላው ህዝቡ በሰርግ ህይወቱ ሊተገብራቸው ይገባል ይገደዳል። በአንጻሩ በማህበራዊ ግንኙነታችን ይሁን በዕለት ተዕለት አኗኗራችን እነዚህን እሴቶች ካልተከበሩና ካልተጠበቁ ለችግር እንጋለጣለን። ከቅርብ ጊዜ ወዲህ ያጋጠሙን ፈተናዎችን ለማሸነፍ ለዘመናት ዘልቆ የነበረውን የወንድማማችነትና የአንድነታችንን እሴት በማጠናከር ከራስ በላይ ለባልንጀራና ለወገን በማሰብ እርስ በርስ ተደጋግፎ መቆም ይገባናል ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤም በማንኛውም አካል የሚነሱ የሕግና የመብት ጥያቄዎችን እንደሚያከብር ገልጠው መቅረብ ያለባቸው ግን ስርዓትና ስራርን በማ ክበር ሰላምና ደህንነትን በሚያስጠብቅ መንገድ መሆን አለበት ነው ያሉትም። መንግስትም በከፍተኛ ኃላፊነት ተገቢውን ምላሽ እንዲሰጥ አሳስቧል። በኢትዮጵያ ሃይማኖት ተቋማት ጉባኤና በተባበሩት መንግስታት ድርጅት የልማት ፕሮግራም በሚጣሩ የንዲፒ ትብብር በሐዋሳ ከተማ የተካሄደ ያለው የብሔርና የሃይማኖት ብዝሃነት አያያዝና አስተዳደር በሚል ርዕስ የተዘጋጀ የሰላም ኮንፈረንስ ላይ የሃይማኖት መሪዎች፣ የአገር ሽማግሌዎች፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተሳትፎበታል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም